ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዚያ 12 2012 ዓ ም ዝግጅታችን ጀመረ። ከጅቡቲ ተመልሰው በድሬዳዋ ለይቶ ማቆያ ጣቢያ የሚገኙ ሶስት ግለሰቦች ኮሮና ቫይረስ ተገኘባቸው። እዛ ጋር ተርበው ነው ደክመው ነው ተዘለፍልፎ የሚደርሱት ። ስለዚህ ለነኛ ሰብአዊ ካታ ምግብ ይምን እንደገና ለይተን ማቆየት ነገር እየሰራ ነው። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም ናቸው። ዘገባው በአብይ ርዕስ ይቀርባል። ከገባ ከእግዚአብሔር ጋራ ሐኪሞች ያድኑሃል ራ ትልቁ ነገር እራስን አለመደበቅ ነው እና ወደ ሐኪሞቹ ማውጣት። አቶ ዳግማዊ በቀለ በኢትዮጵያ በመጀመሪያው ዙር የኮሮና ቫይረስ የተገኘባቸውና ያገገሙ ናቸው። ሙሉውን ቆየት ብሎ ትሰሙታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ የቤታችን ሆነን ነው ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና አስጥልኝ እንደምናመሻቸው አድማጮቻችን ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኮሮና ቫይረስን ስርጭት ለመግታት ጅቡቲ ጥብቅ የሰዓት ላፊ አዋጅ ልታወጅ የምትገደድ መሆኗን አስታወቀች። በአገሪቱ ለኮቪድ-19 የተጋለጡ ሰዎች ቁጥር ድንገት ማሻቅቡን ተከትሎ ነው። ፕሬዚዳንቷ እስማኤል ኦመር ጊሌ በዛሬው ዕለት ለሕዝብ ባሰሙት ንግግር ዜጎች በቤታቸው ተገድበው የማይቀመጡ ከሆነ የሰዎችን እንቅስቃሴ የሚገድብ ጥብቅ የሰዓት ላፊ ለማወጅ የሚገደዱ መሆናቸውን የተናገሩት እስካሁን በተደረጉ ምርመራዎች በጅቡቲ ለቫይረሱ የተጋለጡ ሰዎች ቁጥር 846 ሲደርስ የሁለት ሰዎች ህይወትም በዚሁ ሳቢያ ማለፉ ተዘግበዋል። የኮሮናን ቫይረስ ወረርሽኝ የጥድፊያ መዛመት ለመግታት ላለፉት አራት ሳምንታት የሰዎችን ከቦታ ቦታ መንቀሳቀስ ጨምሮ እጅግ ጥብቅ የሚሰኙ ሀገር አቀፍ እርምጃዎችን ተፈጻሚ ስታደረግ የቆየችው ህንድ ግብርና መር በሆኑ ኢንዱስትሪዎቿ ላይ የተጣሉ እገዳዎችን በጥንቃቄ ማላላት ይዛለች። ገዳዎቹን የማላላቱ እርምጃ በአንዳንድ ዓለም አቀፉ ወረርሽኝ ብዙም ባላጠቃቸው የሀገሪቱ ክፍሎች የሚገኙ ሌሎች ኢንዱስትሪዎቿንም እንደሚጨምር ተገልጧል። ኒውዴልሂ በዛሬ ዕለት ይፋ ያደረገችውና ይህ ከዚህ ቀደም ተጥሎ የነበሩትን እገዳዎች በከፊል የማንሳቱ ውሳኔ ዜና የተሰማው የወረርሽኙን ስርጭትና የተጋላጮችን ቁጥር በሚያሳየው ሪፖርት እስከ ዛሬ ከተዘገቡት የአንድ ቀን ስሌቶች ትልቁ የሆነውን የ1600 አዲስ ተጋላጮችን ቁጥር ባስመዘገበች ማግስት ነው። የትላንቱ አዲስ ሪፖርት በዚያች ሀገር ለበሽታው የተጋለጡትን ሰዎች ቁጥር ከ17500 በላይ ሲያደርስ በኮቪድ-19 ሳቢያ ሕይወታቸውን ያጡ ዜጎቿም ቁጥር 543 ደርሷል። ህንድ በዛሬው ዕለት የወሰደችው ይህ እገዳዎችን የማላላት እርምጃ በአመዛኙ የገጠሩን ኢኮኖሚ ለማንቀሳቀስ እና እንዲሁም እገዳውን ተከትሎ የአገሪቱ ኢኮኖሚያዊ እንቅስቃሴ ቀጥ ባለበት ወቅት ከሚኖሩባቸው ከተሞች ወደ ትውልድ ቀዮቻቸው የተመለሱትንና ከፍተኛ የኢኮኖሚ ድቀት ባስከተለው ቀውስ ክፉኛ የተጎዱ በብዙ ሚሊዮኖች የሚቆጠሩ በዕለት ተዕለት ገቢ የሚተዳደሩ ዜጎቿን ጥቃይ ለመቀነስ የታለመ ነው ተብለዋል። ይህ እንዲህ እንዳለ የኮሮና ቫይረስ ወረርሽኝ በስፋት የተዛመተባቸው ግዙፍ ከተሞቿ ኒውዴልሂና ሙምባይ በአውሮፓውያኑ የቀን አቆጣጠር ሚያዝያ አጋማሽ ላይ ሊያበቃ ታቅዶ የነበረው እገዳ ቢያንስ እስከ ግንቦት ሶስት ለሚቀጥሉት ሁለት ሳምንታት እንዲራዘም ተወስኗል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ ለሌላ ጊዜ እንዲዛወሩ ከተወሰኑ እጅግ ግዙፍ ዓለም አቀፍ እንቅስቃሴዎች አንዱ የሆነው የጃፓን ኦሎምፒክ ወረርሽኙ በጊዜው ጨርሶ ላይ ጠፋ ይችላል በሚል በተያዘለት በአዲሱ የጊዜ ሰሌዳ መሰረት በመጪው ዓመት በ2021ም ላይካሄድ ይችላል ሲሉ የጃፓን የተላላፊ በሽታዎች አዋቂዎች ተናገሩ። በጃፓኑ የውጭ ሀገር ጋዜጠኞች ክበብ አዘናጅነት በዛሬው ዕለት በስልክ በተካሄደው ጋዜጣዊ መግለጫ ይህን ጥርጣሬያቸውን ያሰሙት የኮቤ ዩኒቨርሲቲው የተላላፊ በሽታዎች አዋቂ ፕሮፌሰር ኬንታሮ ኢዋታ ሲያብራሩ በኦሎምፒክ ውድድሩ ጋባዥነት ከመላው አለም የሚጎርፉት አትሌቶችና ተመልካቾች የሚከስቱት ሁኔታ የኮቪድ-19 ማገርሸት እውን የማድረግ እድሉ ከፍተኛ ነው ብለዋል። ዘውትር በናፍቆት የሚጠበቀው የኦሎምፒክ ውድድር በታለመው መንገድ ሊካሄድ እንድችል አሉ ፕሮፌሰር ኢዋታ አንድም የጃፓን የዚህን ወረርሽኝ መዛመት ሙሉ በሙሉ መቆጣጠር መቻል ሁለትም የተቀረው አለም በተመሳሳይ ለስኬት መብቃት የግድ ናቸው ብለዋል። የኦሎምፒክ ውድድሮቹ የሚካሄዱበትን መንገድና አቀራረብ ካልለወጡም፣ ለምሳሌ ሚያህል ውድድሮቹን ታዳሚ በሌለበት አሊያም የታዳሚ ተሳትፎ በእጅጉ በተገደበበት እንዲካሄዱ ካልተደረገ፣ ተስፋ እንደሚደረገው በዚያን ጊዜ የበሽታው መከላከያ ክትባት ቢገኝ እንኳን የወረርሽኙ እንደ አዲስ የማገርሸት እድል ከፍ ያለና አደጋውም ይበረታ ነው ሲሉ ነው የጃፓኑ ኦሎምፒክ አሁን በተያያዘ ለጊዜ ሰሌዳ መሰረት የመካሄዱን ነገር ብዙም ተስፋ ባልጣለ ስሜት ፕሮፌሰሩ የገለጡት። ዲ አሶሲዬትድ ፕሬስ እንደዘገበው የጃፓን የኦሎምፒክ አዘጋጅ ኮሚቴ ሊቀመንበር ሊቀመንበርና ዋና ስራ አስፈጻሚ ቶሺሮ ሙቶም ኮሚቴያቸውና ዓለም አቀፉ የኦሎምፒክ አዘጋጅ ኮሚቴ ውድድሩ በመጪው አመት እንዲካሄድ በጋራ ደርሰውበት በነበረው ውሳኔ መሰረት እንደታለሙ የመካሄዱን እድል ብዙም ተስፋ ያሳደሩበት አይመስልም። በየአራት አመቱ አንድ የሚካሄደው የኦሎምፒክ ውድድር አትሌቶችን፣ የፓራኦሎምፒክ ተወዳዳሪዎችን፣ የውድድሩ አስፈጻሚዎች፣ አሰልጣኞችንና ተለማማጆችን ጨምሮ ቁጥሩ አስራ አንድ ሺህ የሚገመት ሰው ውድድሩ ወደሚካሄድባቸው ስፍራዎች እንዲመጡ ያደርጋል። በተጨማሪም በብዙ ሺህ የሚቆጠር የውጭ ሀገር ጎብኚ ወደ ውድድሩ ስፍራ እንዲጎርፍ በማድረግም ይታወቃል። ሲንጋፖር 1426 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን በምርመራ ማረጋገጧን በዛሬው ዕለት አስታወቀች። ይህ አሃዝ ለደሴቲቱ አገርና ከተማ በአንድ ቀን ሲዘገብ እስከዛሬ ከታየ ሁሉ እጅግ ግዙፉ መሆኑ ታውቋል። አዲሱ ሪፖርት በዚያች ሀገር ለወረርሽኙ የተጋለጡትን ሰዎች ቁጥር 8014 ሲያደርሰው በህመሙ ሳቢያ ህይወታቸውን ያጡት ሰዎችም ቁጥር 11 ደርሷል። ይህም ጠቅላላ አሐዝ የንግድና የፋይናንስ መናሀሪያዊቱን ሀገር በደቡብ ምስራቅ እስያ ለቫይረሱ በተጋለጡ ሰዎች ቁጥር ቀዳሚዋ አድርጓታል። ሲንጋፖር በወረርሽኙ መጀመሪያ ላይ ተግባራዊ ባደረገችው ጥብቅ የምርመራና ተጋላጮችን ተከታትሎ የመለየት የተሳካ ዘመቻዋ የወረርሽኙ መዛመት መግታት ችላ ነበር። ይሁንና አዲስ ተጋላጭ ሆነው የተገኙት ሙሉ በሙሉ ማለት ይቻላል በተጨናነቁ መኖሪያ ሰፈሮች የሚኖሩ በአነስተኛ ገቢ የሚተዳደሩ ከተለያዩ ሀገሮች የመጡ ሰራተኞች መሆናቸው ታውቋል የጤና ባለስልጣቷ እነኚህ የውጭ ሀገር ሰራተኞች ባሉባቸው አካባቢዎችም ጥብቅ የምርመራ የግዴታ ማቆያዎችና ማህበራዊ መራራቅን የመሳሰሉ የበሽታውን የጥልፍ ያመዛመት ለመግታት የሚያግዙ እርምጃዎች ተፈጻሚ በማድረግ ላይ ናቸው አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮቪድ-19 በዓለም ዙሪያ የብዙ ሺዎችን ህይወት እየቀጠፈና ማህበረሰቦችን እያመሳቀለ ባለበት ከቀይና ከኑሯቸው የተፈናቀሉ አገር አልባ ለመሆንም የተዳረጉ ሴቶችና ታዳጊዎች ጾታን መሰረት ላደረጉ ጥቃቶች ይበልጥ እየተጋለጡ መሆናቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዛሬ አስታወቀ። ይህ ዓለም አቀፍ ወረርሽኝ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ለስደተኞች ለተፈናቃዮችና አገር አልባ ለመሆን ለተገደዱ ሴቶችና ታዳጊዎች አስቸኳይ ትኩረት እንዲሰጥ እንሻለን ሲሉ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ረዳት ኮሚሽነር ጂሊያን ትሪግስ ናቸው የተናገሩት። አክለውም ለወረርሽኙ የመጋለጥ እድላቸው ከፍተኛ ነው፣ ጥቃት ለሚፈጽሙባቸውም የነፃ መንገድ መሰጠት የለበትም ሲሉ አሳስበዋል። የወረርሽኙን መዛመት ለመግታት በተወሰዱ የግዳ እርምጃዎችና የአገልግሎቶች መቋረጥ ይበልጥ ለከፋ የማህበራዊና ኢኮኖሚያዊ ምስቅልቅል እየተጋለጡ መሆናቸውን የገለጹት ረዳት ኮሚሽነሯ ለወሲባዊ ብዝበዛና ልጆችን ያለ ዕድሜያቸው እንዲዳሩ ጭምር ለመሳሰሉ ችግሮች እየተጋለጡ መሆናቸውንም ተናግረዋል። መንግስታት ለእነኚህ በተለይ ጾታን መሰረት ያደረጉ ጥቃቶች የተጋለጡ ወገኖችን እንዲከላከሉም ሲሉ ጥሪ አሰምተዋል። ሰሜናዊ አፍጋኒስታን ውስጥ ከታሊባን ጋር ሲፋለሙ የነበሩ 26 የአካባቢ ኃይሎችና የመንግስቱ ደጋፊ ሚሊሻዎች መገደላቸውን የአፍጋኒስታን መከላከያ ሚኒስቴርና የየአካባቢዎቹ ባለስልጣናት አስታወቁ። ትላንት ማምሻው ላይ የታሊባን ሸማቂዎች በታካር ክፍለ ግዛቷ የካዋጃ ጋሃር ወረዳ የአካባቢው ኃይሎች ላይ ጥቃት መሰንዘራቸውንና ለሰዓታት የዘለቀው ውጊያም አጋዥ ኃይል ከመጣ በኋላ መመከቱን የግዛቲቱ አገረ ገዢ ቃል አቀባይ መሐመድ ጃዋድ ሂጅሪ ለአሜሪካ ድምጽ ተናግረዋል ተናግረዋል። ይበ እንዲህ እንዳለ በባልካ የግዛቲቱ ባለስልጣናት የሹልግራ ወረዳ ዘጠኝ ሰዎች የተገደሉበት የተገደሉበትና ሌሎች ሰባት ሰዎች የቆሰሉበት የታሊባን ጥቃት ባለፈው ቅዳሜ መፈጸሙን አስታውቀዋል። ሬፐብሊክ አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ12040 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም ይፍ አትቪ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ በድሬዳዋ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነፃ ሆነው ወደ ቤታቸው ሲመለሱ ሌሎች ሶስት ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሶስቱ ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙና ናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን የተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል። በዛሬው ዕለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም እንበዛብህ ይፋ ባደረጉት መግለጫ ሶስት ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማ ቫይረሱ የተገኘባቸውን ቁጥር ስምንት አድርሶታል። ይሁንና ሶስቱም ሰዎች ከጅቡቲ ተመልሰው በለይቱ ማቆያ ውስጥ የነበሩ ናቸው ተብሏል። ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው። እንግዲህ በአጠቃላይ ከላክ ነው አምስት መቶ ሰባ አራት እስካሁን ድረስ የስድስቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቶናል። የፌዴራል ጤና ሚኒስትር ግን ዛሬ በፌስቡክና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪት የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው ሶስቱም በአስራዎቹ ዕድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል በድሬዷ ዩኒቨርሲቲ እና የድሬዷ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574 የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዷ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው ሶስቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ፣ ይህ ሪፖርት እስከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዳዋ ከጅቡቲ ጋር ካላት ጠንካራ የኢኮኖሚና የህዝብ ለህዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዳዋም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን የህዝብ ማመላለሻ ተሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና በየሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው። ወይዘሮ ለምለም፣ በህገወጥ ግን የሚገቡ አሉ። በህገወጥ እኛም የምንይዛቸው ምንድነው? በእግራቸው ይመጡና ተዝለፍልፎ ኬላው ላይ ወድቃሉ። ለምሳሌ ትናንትና ማታ 11 ሰዎች ወድቀው አግኝተን ለሊቱን ተሰብስበው እንደገና ማቆያዎች ደህናቸዋል። በደረሰን ጥቁ ማሳት እንሄድና እንሰበስባለን። እና በመኪና ሌጋሊ አይደለም እየመጡ ያሉት ኢሌጋሊ ነው። እና ቦርደሩ ሰፊ ነው። በግር የሚገባበት ክፍትቱ ድሬዳዋ ብቻ ሳይሆን በአፋር፣ በኦሮሚያ በኦሮሚ ምስራቅና ምዕራብ አድርጌ ሶማሌ ራሱ ሶማሌ ክልሉ ክፍት ነው። እና በግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድነው የድሬዳዋ ቦርደር ላይ መኪና የሚገባባቸው ሁሉም ባለሙያ አስገምጠናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትም እዛ ጋር ተርበው ነው፣ ደክመው ነው፣ ተዝለፍልፈው ነው የሚደርሱት። ስለዚህ ለኛ ሰብአዊ እርዳታ መቆየት ነገር እየሰራ ነው ህብረተሰቡ ከጅቡት የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረው ና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል። ማህበረሰቡ ራሱ ይጠንቀቅ የተባሉትን የመከላከያ መንገዶች ይተግብር ነው። ቀላል ናቸው ብዙ ገንዘብ የማያስወጡ ናቸው። ሁለት ያወቂ እርምጃ መራቅ ከሚያስልና ከሚያስነጥስ እጅ መታጠብ፣ ሳኒታይዘር መጠቀም ና አፍንጫ መሸፈን እህንን ያደርግና ስጋቱን እንቀር የሰዋ ነው ነገር ከጅቡቲ ከዚህ በፊት 1800 ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር የእነሱም የደምናሙና ተወስዶ ምርመራ እየተደረገ መሆኑ ወይዘሮ ለምለም አስታውቀዋል ከእነሱ በኋላ ድሬዷ ከግብት 574 ኢትዮጵያውያን መካከል የዛሬዎቹን ጨምሮ ስድስቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል ወይዘሮ ለምለም የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል በሌላ በኩል በድሬዷ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጡ የነበሩ የ42 ዓመቱ የድሬዳዋ ነዋሪና የ34 ዓመት የተደራጋሩ በአሁኑ ሰዓት ከ ቫይረሱ ነጻ ሆነው ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የህክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አዲስ ቸኮልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ የተወሰኑት አገግመው ወደ ቤታቸው እየገቡ ነው። የአዳማ ከተማው ነዋሪ አቶ ዳግማዊ በቀለ ከቫይረሱ አገግመው መኖሪያ ቤታቸው ተመልሰዋል። ሙክታር ጀማል አነጋግሯቸዋል። እኔ ዳግማዊ በቀለ እባላለሁ። ያው በአዳማ ከተማ ነው የምኖረው። ሙያዬ ፋርማሲስት ነው። አቶ ዳግማዊ በጣም እናመሰግናለን። እንኳንስ ለቤቶም አበቃዎት። አሚን አቶ ዳግማይ ከኦሮሚያ ክልል አዳማ ከተማ ላይ መጀመሪያ የኮቪድ አስራ ዘጠኝ ኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ነበሩ። እስቲ ምን አይነት ግንኙነቶች ነበሩ? ምን ነበር ለዛ ምክንያት የሆነው ብለው የሚያስቡት? እኔ ምንም ይሄ ነው ብዬ ከልን ያሳዘኝ ብዬ የምጠረጥረው የለም ምናልባት ትንሽ የምጠራጠረው ምንድን ነው፣ ይሄን ምልክት ካየውበት ከአስራ አንድ ቀን በፊት አንድ የውጭ ዜጋ ነው። ያ ዜጋ ግን ልነግር የምፈልገው ጃፓንም ኮሪያም ቻይናም ወነኝ እንደ ሩቅ ምስራቅ ላይ ያሉ እነ ፊሊፒንስ፣ አፍጋኒስታን ምናምን ህንድም አይደለም። የእነዚህ ከለሮች በጣም ያስታውቃሉ። ለብቻቸው ኢሮፕ ነው የሚመስለኝ ኦር አሜሪካዊ ነው ነው እንግዲህ ከነኝ ከሁለቱ አንዱ ነው። እሱ መጥቶ ለሁለት ደቂቃ ኦር ሶስት ደቂቃ አውርተን ነበር፣ መድኃኒት ቤት ውስጥ ምናልባት እሱ ትንፋሽ ተንፍሶብኝ፣ እሱ ትንፋሽ ይዞኝ ይሆናል። ተኢምንት የሆነ ጥርጣሬ አለኝ እሱ ላይ። እንግዲህ መጀመሪያ ምልክቱ መታየት እንደጀመሩ ምን ተሰማዎት? ወዲያውኑ ይሄ ነገር ኮሮና ይሆናል ብለው ማሰብ ሲጀምሩ ምንስ እርምጃ ወሰዱ? ልክ ምልክቱን እንዳየው ዊዚኢን ኤሰከንድ ነው ራሴን የጠረጠርኩት። ሚያጋቢ ዘጠኝ ቀን ነው አዲስ አበባ እየገባውኝ ስራ ቦታ ሄድኩት። ወደ ቤት ያልገባ ማታ አንድ ሰዓት አካባቢ ብን ብን የሚል ሰው ትንሽ ሲጀምር ደነገጥኩኝ በጣም አድርጌ። ምክንያቱም ያልኩ ፈረንጅ ተገናኝቸዋለሁ ከአስራ አንድ ቀን በፊት እሱ ነው ጭንቅላት ውስጥ የመጣው። ሚሄዳት እንዴ ኮረና እንዳይሆን የሚል ለባለቤቴም ለሰራተኞችም ተናገርኩኝ። ከዚያን ጊዜ ጀምሮ ያው ቤተሰብ ነው ላዳንኩም ሰራተኞችን አድኛ አድኛለሁ። የአዳማን ህዝብ አድኛለሁ። በጣም ትልቅ ጥንቃቄ ነበር። መራቴን በማስካትራል ነው። እጆችን በጓንት አደርጋለሁ ምንም ንክኪ ያለ አደርግም ከሰው ጋር ምንም አይነት ንክኪ ከማንም ሰው ጋር። ልክ ኮሮና ቫይረስ ኢትዮጵያ ውስጥ ተገኘ ተብሎ የመጀመሪያው ጃፓናዊ ከተነገረ በኋላ በተለይ የእርስዎ ከተሰማ በኋላ አዳማ ላይ፣ ሌሎች የኦሮሚያ ከተሞች ላይ፣ በአጠቃላይ ክፍለ ሀገር ከተሞች ላይ ከፍተኛ መደናገጥ ነበር የተፈጠረው። ቀጥሎ ደግሞ እርስዎ ወደ ኳረንታይን ከገቡ በኋላ የእናንተ ቤተሰብ መጣ። ይህን ዜና ሲሰሙ ምን ተሰማሁት? በስመ አብ ወልድ ወመንፈስ ቅዱስ። ይህን እንኳን እንጃ፣ እኔ ልነግርህ አልችልም። የተሰማኝ ስሜት ያው እኔ ሆስፒታል ገብቼ በሶስተኛው ቀን ነው እነሱ የገቡት። እኔ አላውቅም ነበረ መግባታቸውን፣ ያው ተደብቆኛል። ከጎኔ ነበሩ። ባለቤቴ እየደወለችልኝ ታናግረኝ ነበር። እዛው አጠገቤ የሆነው ነው የምታናግረኝ። ልክ እኔ ግን እቤት ያለች ነው የሚመስለኝ በኋላ እኔ ሐሙስ ሌሊት ነው የገባሁት ሆስፒታል። እዛ ሐሙስ፣ አርብ፣ ቅዳሜ፣ እሑድ ማክሰኞ ነው የደወለችልኝ መሰለኝ፣ አይዞህ በርታ። ትንሽ ያመኝ ነበር ጽኑ ማን ከሚባል ውስጥ ነበርኩኝ እና ማክሰኞ ዕለት ደወለችልኝ እና አይዞህ፣ እየመጣሁ ነው፣ እኔም አግዛለሁ። እ ደግሞ አንቺ ለብዶ የምትመጭ ብዬ ስላት፣ እኔም እኮ ፖዘቲቭ ሆንኩ አለች። በጣም ደነገጥኩኝ። እንዴ እኮ ሰሞኑን ስታነጋግርኝ እኔም ልጆችም እንዲሁም ሀያ አራት ሰዎች ከእኔ ጋር ግንኙነት ነበራቸው፣ በሙሉ ኔጋቲቭ ናቸው ብላ ስለሺ ነበር ስላት አይ ደግሞ አሁን ኔገ ፖዘቲቭ ነሽ ብሎ አመጡኝ። ከአንድ ሰዓት በኋላ ደርሳለሁ፣ እረዳሃለሁ። እንዳውም ጥሩ ነገር ነው፣ እኔ ምንም አልታማምኩም ማለት እሺ አልኳት። እውነትም ከአንድ ሰዓት በኋላ ያው መጣች። እኔ በፊት አንደኛ ፎቅ ላይ ነበር የተኛሁት፣ ያው ሊያገናኙን ፈልገው ወደ ምድር ቤት ወሰዱኝ። እዛ ከተኛሁበት መጣች። ያው ድንጋጤ እያለ ቢሆንም እሷ እንዳትደነግር ውስጤን በውስጤ ዋጥ አድርጌ ፈገግታ ፊት ነው የሰጠዋት። አይዞሽ በልጆቻችን እንወጣለን አንቺም ተወጪያለሽ ብዬ ያልኳት ያው ግን በዛ ጊዜ ትልቅ ተስፋ መቁረጥ ነበር በውስጤ ልጆም ጭምር ነበር። አላ አላቁኝም። አልተነገረኝም። ልጄም ማክሰኞ እሷን አግኝቼ ለሊቱን ደግሞ እሷ በጣም አመማት እና ጠዋት በጠብቃት አትመጣም በጠብቃት አትመጣም የሚተኛውበት በኋላ ወደ ሁለት ሰዓት ነው ሶስት ሰዓት ላይ እንደምን መታ ምን ነው በዛው ጠፋ ስላት አይ አሞኛል፣ ልረዳ አልቻልኩም ከዚህ በኋላ አንተ እንግዲህ ራሱ ቻል ጠንከር በል አለችኝና ሄደች የባሰ ያው ተስፋ መቁረጥ ውስጥ ትገባለህ እንደዚህ አይነት ስሜት ሲመጣብህ ደግሞ እሷ ስትታመን እኔ ስታመን ያው ምን እንደሚታየው በቃ ቤተሰብ መበተን ነው ሌላ ምንም አይታይም ይህንን አልኩ ያው ተኝቼ ዋልኩኝ ከሰዓት በኋላም ቃሷ አልመጣ ስትል አላስችላለኝና ለምንም ብዬ ወደ እሽቅት ቤት ሄድኩኝና ድርግዳ ግርግዳ ተደግፌ ያው መጉዙ መንቀሳቀስ ስለማልችል ሊያት ብዬ ወደ እሷ ሴት እንደ ይሁን በእልሜ በማላውቀ ሁኔታ የሆነ ነገር አይኔ ላይ ውልብ ሲል አየሁት። ከዛ ጮኩኝና አሜን ብዬ ጮኩኝ። ያው የልጄ ስም አሜን ነው። አስራ አራት አመቱ ነው። ስጮህ እልም አይደለም እውን ሆነ። ከዛ ባለቤቴም ካለችበት ደንግጣ አየሁ እንዴ ብላ ወጣች። እሱም እያለቀሰ ደሆን የመጣ አባባትችሁ እኔ ደህና ነኝ፣ ፖዘቲቭ ስለተባልኩ ብቻ ነው የገባሁት እኔን ያው አጥና ነኝ እንደምንም ብለው። እስከዛ ድረስ ልጆ ፖዘቲቭ መሆኑን አላወቁም ነበር ማለት ነው። አላውቅም። ተደብቆኛል። እኔ ሆስፒታል ገብቻለሁ አላውቅ። እሷንም የልጄንም አላውቅም። ስንት ልጆች አሉት? በአጠቃላይ ልጆች ብዙ አሉኝ። ያው ቤት ውስጥ ያለነው ግን ስድስት ነን። እኔ ስድስት ወልጅ አለሁ። ኳረንታይን አካባቢ ያለውን ወይ ደግሞ የማቆያ ቦታውን በትክክለኛው ደግሞ እዛ ያለውን ነገር እስቲ ለአድማጮቻችን ያስቃኙልን። ኳረንታይን ከገባህ ከእግዚአብሔር ጋር ሞች ያድኑሃል። ራ ትልቁ ነገር ራሴን አለመደበቅ ነው እና ወደ ሐኪሞቹ ማውጣት ነው። እኔ አሁን በተቻለኝ ራሴ ጥረት ነው የወጣሁት ማለት እችላለሁ። በራሴ እዛ ሆስፒታል ለመግባት ፖዘቲቭ ሆኜ ራሴን ለማውጣት በጣም ብዙ እንግልት ደርሶብኝ የገባሁት እና እዛ መግባቴ ደግሞ ጠቅሞኛል። ሐኪሞች ብዙ ርብርብ አድርገዋል እኔን ለማዳን። እውነት ለእኔ ብቻን ሳይሆን ለሁሉም እንደዚያ የሚያደርጉ ከሆነ በጣም የሚደንቅ ስራ ነው የሚሰሩት። በቃ ራሳቸውን በአስቸጋሪ ሁኔታ ውስጥ አድርገው በዛ በጭንብል ውስጥ በዛ በልብስ ውስጥ ታፍነው ዓይናቸው እንደ ልብ በቂቁስ ግን የሚያገኙም አይመስለኝ በሚያሳዝን ሁኔታ ውስጥ እያሉ እኛን ለማዳን ወገናቸውን ለማገልገል እኔ እንዲኔ ጦር ግንባር ከተሰማራ ወታደር ና ጥይት ከሚቶከሱበት ወታደር ውጭ ለይቻላያቸው ህይወታቸውን ለአደጋ የሰጡ ናቸው። እኔ አሁንም ሰው ቤት ውስጥ ይደበቃል ይባላል። ግማሹም ወሬ ስንሰማ ከሚደበቅ አሳልፎ ለእነሱ ቢሰጥ ነው ነው የሚሻለኝ አለ። እኔ እዛ ባልገባና እንክብካቤ ባይደረግልኝ የምኖርም አይመስለኝም። ብዙ መድኃኒት ሰጡኝ ነበረ። እኔ ለማለም በሌላ በሽታ እንዳልጠቃ አንቲባዮቲክ ወስድ ነበረ። የመተንፈሻ ትንሽ ችግር ስለገት ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ዲሲ የሚተላለፍላችሁ የሰኞ ሚያዝያ 19 2012 ዓ.ም ምሽት ዝግጅታችን ጀመረ። ኢትዮጵያ ምን ያህል ለሕይወት ማቆያ ድጋፍ መስጫ የሚውሉ የአየር መመገቢያ መሳሪያ ቬንቲሌተሮችን ትፈልጋለች? እስካሁን ድረስ እንግዲህ በሀገር ውስጥ አሉ ተብሎ ኤስቲሜት የሚደረገው እስከ አራት መቶ ሰባ ሶስት ሜካኒካል ቬንትሌተሮች ናቸው። በአጠቃላይ ደግሞ ያስፈልጋል አሰስ ተደርጎ ያስፈልጋል የተባለው ወደ አንድ ሺ አምስት መቶ ያህል ነው ማለት ነው። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ናቸው። ከአሜሪካ ድምጽ ጋር ቆይታ አድርገዋል። ይዘናቸው እንመለሳለን። ጠቅላይ ሚኒስትራችንና ፕሬዚደንት ትራምፕ ባደረጉት ምግብር ቬንትሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆን የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ የሕክምና ማዕከላት አሉ። በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን። የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። በቃለ ምልልስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና ዜናዎች ከአዳነች ፍሳሀዬ ጋር ልተዋችሁ። እስታት ሰብአዊ መብት እንዲያከብሩ ጥሪ አቅርበዋል። ሚሼል ባሽሌ ዛሬ ባወጡት መግለጫ አስቸኳይ ወይም ልዩ ሁኔታን ሰበብ በማድረግ ሰብአዊ መብቶች መጣስ የለባቸውም ሲሉ ማሳሰባቸውን የፈርን ምስል ዘገባ ጠቅሷል። ሰለሞን አባተ ያቀርበዋል። በልዩ ሁኔታ የሚታይ ወይም የአስቸኳይ ጊዜ እርምጃዎች ወይም ውሳኔዎች በሚል ሰበብና ሽፋን ሰብአዊ መብቶች እንዳይደፈሩ የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሼል ባሽሌ በአጽንኦት አሳስበዋል ዛሬ የአስቸኳይ ጊዜ ስልጣናት ሊሰሩ የሚገባቸው ወረርሽኙን በተሳካ ሁኔታ ለመጋፈጥና ለመቆጣጠር ጉዳይ ብቻ ነው ሊሆን የሚገባው ከዚህ አንዲት ነቁጥ ወደፊት፣ አንዲት ነቁጥ ወደ ኋላ ሊንፏቀቅ ጨርሶ መፈቀድ የለበትም ብለዋል። በመግለጫቸው ከፍተኛ ኮሚሽነር ባሽሌ መንግስታት ተቃውሞውን እንዲጨፈልቁ ህዝብን ጨምድደው እንዲቆጣጠሩ ወይም ስልጣን ላይ ለመቆየት ከጅለው የሚጠቀሙበት መሳሪያ ሊሆን ከቶ አይገባም። የሰብአዊ መብቶች ከፍተኛ ኮሚሽነሯ እንደሚሉት ከተለያዩ የዓለም አካባቢዎች በርካታ ቁጥር ያላቸው ስሞታዎች ደርሰዋቸዋል። ሰዎች የአካባቢዎች መዘጋትን ወይም የሰዓትና የአካባቢ ላፊ ገደቦችን ጥሰዋል በሚል ፖሊስና ሌሎችም የጸጥታ ኃይሎች አንዳንዴም እስከ ግድያ የደረሱ ከመጠን ያለፉ የኃይል እርምጃዎችን መውሰዳቸውን ነው እነዚያ ሪፖርቶች የሚናገሩት። በመሆኑም አሉ ባሽሌ በአስቸኳይ ሁኔታዎች ሊወሰዱ የሚገባቸውን እርምጃዎችና ገደቦች አስመልክቶ ቢሯቸው የፖሊሲ ደንብና መመሪያ አውጥቷል። በኮሚሽነሯ ማብራሪያ መሰረት ገዢው መርህ ሊሆን የሚገባው የአስቸኳይ ጊዜ እርምጃዎች መወሰድ ያለባቸው ሰብአዊነትንና ሰብዕናን ባከበረ መንገድና አሰራር ብቻ ነው። ከፍተኛ ኮሚሽነሯ አክለው በመግለጫቸው ላይ ባሰፈሩት ማሳሰቢያ የሕግ የበላይነት ካልተከበረ የሕብረተሰብ ጤና አደጋዎች የሰብአዊ መብቶች አደጋ ይሆኑና ወረርሽኙን በመጠንም በጊዜም የሚዘልቁና በቀላሉ የማንላቀቃቸው ጣጣ ይሆናሉ ብለዋል። ሰዎች ምግብ ፍለጋ ሲወጡ ክልከላ ጥሳሃል በሚል መተኮስ፣ መግደል ወይም ሌሎች የማዋከብ አድራጎቶችን መፈጸም ፍጹም ተቀባይነት የሌላቸውና ህገወጥም ናቸው ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽላይ በዓለም ዙሪያ ሶስት ሚሊዮን የሚሆን ቁጥር ያለው ሰው ለአዲሱ ኮሮና ቫይረስ ተጋልጧል። ከ26 ሺህ በላይ ሰው በኮቪድ-19 ምክንያት ሞቷል። ሁሉም ሀገሮች በሚባል ሁኔታ የተለያየ ስፋትና አይነት ያለው አካባቢን የመዝጋት ወይም ገደብ የመጣል ውሳኔዎችን ተግባራዊ አድርገዋል። ኒው ዚላንድ ኮሮና ቫይረስን መዛመት ለመከላከል ስትል ደንግጋው ከነበረው የመንቀሳቀስ እገዳ ዛሬ ስትወጣ አዲስ ምዕራፍ ላይ መድረሷን አስታውቃለች። አንዳንድ ትምህርት ቤቶችና የንግድ ተቋሞች እንዲከፈቱ ተፈቅዷል። አዲስ የኮሮና ቫይረስ በሽተኞች አምስት ብቻ መሆናቸውን የሀገሪቱ መንግሥት ገልጿል። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደርን ባለስልጣኖች ማንኛውንም አዲስ የቫይረሱን በሽታ እንደሚያሳድዱ ተናግረዋል። ኒው ዚላንድ ውስጥ ሳይታወቅ በህብረተሰቡ ላይ የሚዛመት ኮሮና ቫይረስ የለም፣ ውጊያውን አሸንፈናል ሲሉ አርደርን አስታውቀዋል። በሀገሪቱ ተጥሎ የነበረው እገዳ መላላት አራት መቶ ሺህ የሚሆኑ ሰዎች ወደ ሥራ ገበታ እንዲመለሱ ያደርጋል ተብሏል ኒው ዚላንድ ውስጥ ለአንድ ወር ያህል ሰዎች ከቤታቸው እንዳይወጡና አስፈላጊ ያልሆኑት የንግድ ተቋማት ሁሉ እንዲዘጉ ታዞ ነበር። በጎረቤት ሀገር አውስትራሊያ ደግሞ ከፊል የእገዳ ስትራቴጂ ማላላት የተደረገው ስማርት ስልክ የተባለውን አፖች በመጠቀም ነው። የክልላዊ አስተዳደርና የጤና ጥበቃ ሰራተኞች በኮሮና ቫይረስ ከተያዙ ሰዎች ጋር የተነካኩትን ሁሉ ለመፈለግ የስማርት ስልክ አፖችን እንደሚጠቀሙ ታውቋል። እንዲህ አይነቱ አሰራር ባለሥልጣኖች ራሳቸውን አርቀው መቆየት ያለባቸውና ምርመራ ማድረግ ያለባቸውን ሰዎች ለይተው ለማወቅ እንደሚረዳቸው ተገልጿል። በኮሮና ቫይረስ መዛመት እጅግ ተጎድተው ከነበሩት ሀገሮች መካከል አንዳንዶቹ በየዕለቱ የሚሞቱባቸው ሰዎች ብዛት መቀነሱን ትላንት ገልጸዋል። ኢጣሊያ፣ እስፓኝና ብሪታንያ ከአንድ ወር ገደማ ወዲህ የሚሞቱት ሰዎች ቁጥር ዝቅተኛ መሆኑን ጠቁመዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ወደ ስራ ገበታቸው ተመልሰዋል። በኮዲቭ 19 ለመያዝ ለብዙ ቀናት ያህል በጠና ህመም ህክምና ክፍል ውስጥ ለመታከም የመጀመሪያው መሪ ሆነዋል። ጠቅላይ ሚኒስትሩ ዛሬ ዳውኒንግ ስትሪት በሚገኘው መስሪያ ቤታቸው ውጭ ሆነው ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መደረጉ የሚያሳድረው የትዕግስት ማጣትና የማሳሰብ ስሜትን እረዳለሁ። ነገር ግን በአሁኑ ወቅት እገዳውን ማላላት በሽታው በአዲስ መልክ እንዲዛመትና ሞቶች እንዲበራከቱ ያደርጋል። ይህም የሀገሪቱን ኢኮኖሚ በባሰ መልኩ ይጎዳል ብለዋል ጠቅላይ ሚኒስትሩ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር በንያምን ነታንያሁ እስራኤል በትራምፕ አስተዳደር ድጋፍ በጥቂት ወራት ውስጥ የምዕራብ ዳርቻ ክፍሎችን ለመያዝ እንደምችል እተማመናለሁ ብለዋል። በጽዮናዊነት ታሪክ ሌላ የታሪክ ጊዜን በደስታ እናከብራለን ሲሉ ኔታንያሁ ትላንት በቪዲዮ ተናግረዋል። መልእክቱን ያስተላለፉት የእስራኤል ደጋፊ ለሆኑት ለአውሮፓ ወንጌላውያን ክርስቲያኖች መሆኑ ታውቋል። እስራኤል ከስትራቴጂ አንጻር ወሳኝ በሆነው ጆርዳን ቫሊና ምዕራብ ዳርቻ ላይ ባለው የአይሁዳውያን ሰፈራ ላይ ሉዓላዊነቷን የማወጅ ዕቅድ እንዳላት ተገልጿል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው ጥር ወር ይፋ ባደረጉት የመካከለኛው ምስራቅ የሰላም ዕቅድ ላይ የእስራኤልን ዓላማ እንደሚደግፉ አሳይተዋል። የሳውዲ አረቢያው ንጉሥ ሳልመን ለዕድሜ ያልደረሱ ልጆች ለፈጸሙት ወንጀል በሞት መቀጣታቸው እንዲቆም ማዘዛቸውን አንድ ከፍተኛ ባለሥልጣን ትላንት እሁድ ባወጡት መግለጫ ጠቁመዋል። ቀደም ሲል ደግሞ ዳኞች ጥፋተኛ የሆኑ ሰዎችን መግረፍ ቀርቶ በእስራት፣ በገንዘብ ወይም ማኅበረሰብን በማገልገል እንዲቀጡ መታዘዛቸው ተገልጿል። ሳውዲ አረቢያ ለአስርተ ዓመታት ያህል ወሃቢዝም የተባለውን ጥብቅ የእስላም እምነት አተረጓጎምን ስትከተል ቆይታለች። የመን ያለው በሳውዲ አረቢያ የሚመራው የጥምረት ኃይል ሁሉም ወገኖች የኮሮና ቫይረስ መዛመትን የሚታገሉበት እንጂ ግጭት የሚባባስበት ጊዜ አይደለም በማለት አንድ ነባር ተገንጣይ የተባለ ቡድን እንቅስቃሴውን እንዲገድብ ጥሪ ማቅረቡ ተዘግቧል። በየመን ደቡብ ክፍል የራስ አስተዳደር ያወጀው ተገንጣይ የተባለው ደቡባዊ የሽግግር ካውንስል በሳዑዲ አረቢያ በሚደገፈው መንግስት ላይ በአዲስ መልክ ግጭት ለመክፈት መዛቱ ተዘግቧል። የሽግግር ካውንስሉ አደንን በሚያካትተው ደቡባዊ የሀገሪቱ ክፍል ባለፈው እሁድ የአስቸኳይ ጊዜ አስተዳደር በማወጁ ዓለም አቀፍ እውቅና ያለው የየመን መንግስት ትልቅ አደጋ ያስከትላል ሲል አስጠንቅቋል። በመጨረሻም ዩናይትድ ስቴትስ እና የአፍጋኒስታኑ ታሊባን ጠላታዊ ተግባሮችን ለማቆም በያዝነው ዓመት ስምምነት የፈረሙ ቢሆንም ሲቪሎች በብዛት እየሞቱ መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ዘገባ አስታውቋል። ካለፈው ጥር ወር ወዲህ ከአምስት መቶ በላይ የሚሆኑ ሰዎች እንዳለቁ ዘገባው ጠቅሷል። ካለፈው ወር አንስቶ በነበሩት ሦስት ወራት ውስጥ ከአንድ መቶ አምሳ በላይ የሚሆኑ ልጆች ተገድለዋል። የተባበሩት መንግስታት ድርጅት ዘገባ በመቶዎች የሚቆጠሩ ሰዎች እንደቆሰሉም ገልጿል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ማዳነች ፍስሐየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 19 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በፌስቡክ ፕሮግራማችንን የምታዳምጡ አስተያየቶቻችሁን አጋሩን። ተወያዩ፣ ተነጋገሩ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው የአካላዊ መራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በኮሮና ቫይረስ ምክንያት የደም ለጋሾች ቁጥር ተመናምኗል። የክልል ደም ባንኮች ምን ሰላሳ ዘጠኝ ከተሞች ላይ ያሉ ደም ባንኮቹ ደግሞ በጣም ጥቂቶቹ አራትና አምስት የሚሆኑ ደም ባንኮች ብቻ ናቸው እንዲሰሩት አብዛኛዎቹ ብዙ መጋቢትን በጣም በጣም በጥቂት ቁጥር አራት አምስት ሰው ሰባት ሰው ነው በሚደገስላቸው። በኢትዮጵያ የደም ባንክ ዋና ዳይሬክተር አቶ ያረጋል በንቲናለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ያደረጉት የስልክ ውይይት በኮቪድ-19 ወረርሽኝ ላይ ያተኮረ እንደነበረ ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ እንዳስታወቁት በፕሬዚዳንት ትራምፕ ቃል የተገቡት ቬንትሌተሮች ወይም የመተንፈሻ መርጃዎች መቼና በምን ያህል መጠን እንደሚመጡ ግን አልታወቀም። ኢትዮጵያ በአሁኑ ሰዓት 473 ቬንትሌተሮች እንዳሏት ነገር ግን 1500 እንደሚያስፈልጋትም ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ብለኔ ስዩምን ያነጋገረው እስክንድር ፍሬው ለዛሬ አጠር ያለው ልኳል። ልኳል ሜለታ ጠቅላይ ሚኒስትር አብይ አህመድ ፕሬዚደንት ዶናልድ ትራምፕ ጋር ውይይት አካሂደዋል። ውይይቱም የኢትዮጵያና የአሜሪካን የቆየ ግንኙነትና ትስስር እሱ ላይ የሚያተኮረ ነበር። ግን በዋናነት ደግሞ ውይይቱም ያጠነጠነው የኮቪድ አስራ ዘጠኝ አሁን ያለበት በዓለምም ደረጃ በኢትዮጵያ ምን እየተደረጉ እንደሆነ የተለያየ ልምዶችንም ለመለዋወጥም እና ምን ደረጃ ላይ እንደደረሰ እሱ ላይ ሚያጠነጠነው ውይይት ነበረ። ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ባሰፈሩት ጽሑፍ በኋላም የአሜሪካ ኤምባሲ የውጭ ጉዳይ መስሪያ ቤትም እንደገለጹት ቬንትሌተሮችን የመተንፈሻ መሳሪያዎችን ለኢትዮጵያ ለመስጠት ቃል ገብተዋል። ከዚህ አንጻር ዝርዝሩ ይታወቃል ወይ? ምን ያህል ቬንትሌተሮችን ወይም የመተንፈሻ መሳሪያዎችን ነው አሜሪካ ለኢትዮጵያ የጠቅላይ ሚኒስትር አብይ አህመድ በራሳቸውን በኩል በተቋቋሙትም ኮሚቴዎች የተለያየ አይነት ዝግጅነት እየተደረገ ነው ያለው። ወረርሽኙ ደግሞ የባሰ እየከፋ የሆነ ከመጣ ዝግጅነት ያስፈልጋል ተብሎ በሚኒስቴሪያል ኮሚቴዎች የተለያዩ አይነት ክውነቶችም እየተከናወኑ ነበር ማለት ነው እና አንደኛው የሜዲካል ሰፕላይዝ እና ኤኩፕመንት በሚኒስቴር የሚመራ ቡድን አለው ኮሚቴ አለ። እዛ ላይ የተለያዩ አይነት ግብዓቶችን የሚያስፈልጉን በጣም ብዙ ሜዲካል ሰፕላዮች ስለሆኑ ከሱ ጋር ተያይዞ ዝግጁነቱን ያው ቬንትሌተርም የተካተተ ነው እዚህ ውስጥ ማለት ነው። እስካሁን ድረስ እንግዲህ በሀገር ውስጥ አሉ ተብሎ ኤስቲሜት የሚደረገው እስከ 473 ሜካኒካል ቬንትሌተሮች ናቸው። በአጠቃላይ ደግሞ ያስፈልጋል አሰስ ተደርጎ ያስፈልጋል የተባለው ወደ 1500 ያህል ነው ማለት ነው። ስለዚህ ከተለያዩ አጋሮችም ጋር ያለውም ውይይትና ጥያቄ የሚጠየቀም ያለው ይሄንና የተለያዩ ግብአቶችንና ሜዲካል ሰፕላዮችን ለማሟላት ነው በምን ፍጥነትና መቼ ለሚለው እንግዲህ ይሄ በአሜሪካ ሀገር በኩል በእነሱ ዝግጁነት የሚመራ ስለሆነ ያው እኛ የሚያስፈልጉን እቃዎችን እነዚህ ናቸው ብሎ በጠየቅነው መሰረት ምላሽም ሰጥተናል ማለት ነው። በሁለቱ መሪዎች ውይይት ወቅት በጠቅላይ ሚኒስትር አብይ አህመድና በፕሬዚዳንት ዶናልድ ትራምፕ ውይይት ወቅት የአባይ ጉዳይ ተነስቶ የሆነ ያው በሁለቱም በኩል ይፋ እንደተደረገው እስክንድር፣ ውይይቱ ያጠነጠነው በይበልጥ እዚህ ኮቪድ 19 ላይ ነው። እስክንድርንና እንግዳውን ቢለኔ ስዩምን እናመሰግናለን። ወደ ተከታዩ ዘገባ ንለፍ። በፕሬዝዳንት ዶናልድ ትራምፕ ቃል የተገቡት ለህይወት ማቆያ ድጋፍ መስጫ የሚውሉትን የአየር መመገቢያ መሳሪያ ቬንቲሌተሮች በቶሎ ማግኘት ከተቻለ በኢትዮጵያ እየተካሄደ ያለውን የመመርመር አቅም ከፍ እንደሚያደርገው የጤና ሚኒስትር ዶክተር ሊያ ታደሰ ለአሜሪካ ድምጽ ገለጹ። በኢትዮጵያ ቫይረሱን ለመከላከል እየተደረገ ያለውን ጥረት አስመልክቶ ከአሜሪካ ድምጽ ጋር ቆይታ ያደረጉት ዶክተር ሊያ በሌሎች ወቅታዊ ጉዳዮችም ማብራሪያ ሰጥተዋል። ኤደን ገረመውነች ያነጋገረቻቸው በኮቪድ 19 የታመሙ ጽኑ ህሙማንን ለማከም ከሚያስፈልጉ መሰረታዊ የሕክምና ማገዣ መሳሪያዎች ውስጥ አንዱ የሆነው የመተንፈሻ ማገዣ መሳሪያ ቬንትሌተር ነው። ይሁንና በቅርቡ ከጤና ሚኒስቴር የወጣ መረጃ ወደ መቶ ሚሊየን የሚጠጋ ህዝብ እንዳላት በሚነገርላት ኢትዮጵያ ውስጥ ይህ መሳሪያ አንድ ሺ እንኳ እንደማይሞላ ያመለክታል። ባሳለፍነው ቅዳሜ ዕለትም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ካቻቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ካካሄዱ በኋላ ሀገራቸው አሜሪካ ለህሙማን አተነፋፈስ የሚረዱ መሳሪያዎችን ለኢትዮጵያ እንደምትለግስ ቃል ገብተዋል። ይህም በተመለከተ የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ መተንፈሻ ማገዣ መሳሪያዎቹ ወደ ሀገር ሲገቡ የሀገሪቱን የሕክምና አቅም በማጎልበቱ ረገድ ትልቅ ሚና እንደሚኖራቸው ይገልጻሉ። ያው አንዱ የሚፈለገው ከዚህ ወረርሽኝ ጋር በጣም በከፋ ደረጃ ወደ ጽኑ ህሙማን ደረጃ የሚደርሱትን በእነዚህ ቬንትሌተሮች አካል ድጋፍ ማገዝ ነው። ይህ ወረርሽኝ ከጀመረ ጀምሮ በተወሰነ መልኩ እነዚህም ማሽኖች መጨመር ተችሏል። ነገር ግን አሁንም በብዥም ሆነ በእርዳታ ለማግኘት ብዙ ስራዎች እየተሰሩ ነው። ከመጠቅላይ ሚኒስትራችንና ከዘርት ሳምሳ ደረጎች ምክክር ቬንትሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆን የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ ሕክምና ማዕከላት አሉ ሰዎችን ማስተናገድ የሚችሉ እነዚህም እንግዲህ በየክልሉ የሚዘጋጁ ማዕከላት ላይ እነዚህም ቬንትሌተሮችን መጨመር አስፈላጊ ስለሆነ ይሄ እንግዲህ ቃል በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን። ይህ ትልቅ አቅም ይሆናል ማለት ነው። እንግዲህ መቼ ይደርሳሉ የሚለው ገና እርግጠኛ ባይሆንም እስከ አንድ ሺህ የሚሆኑ ቬንትሌተሮች እንዲመጡ ተጠይቋል። የጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ አስራ ዘጠኝን ለማከም በሀገር ውስጥ እየተደረጉ ያሉ ምርምሮች አንድ ደረጃ ከፍ ብለው ወደ እንስሳት ላይ ምርምር መሻገራቸውን ገልጸው ይሁንና ይህ ምርምር ከዓመት በላይ የሚበልጥ ጊዜ ሊወስድ እንደሚችልም ጠቁመዋል። ከዚህ ቀደም የተገለጸው የመድኃኒት ምርምር በጋራ በሌላ ሀገር ላይ ካሉ ሪሰርቸሮች ጋር የሚሰራ ነው። እንግዲህ አንድ ደረጃ ካለፈ በኋላ ገና የዚህ በእንስሳት ላይ የሚደረግ ምርመራ ወይም አይማ ቶክሲሲቲ የምንለው ወይም እንደዚህ የሚተያይዘ ኢንቪትሮ የሚባል ምርመራ ላይ ደረጃ ላይ ነው የደረሰው። እዚያ ደግሞ የተወሰነ ጊዜ ይወስዳል። ከዛ በኋላ እሱም ደረጃ ካለፈ እንግዲህ የክሊኒካል ትራያል የምንለው ወይም በታካሚዎች ላይ የሚደረጉ ሙከራዎች ውስጥ ይገባል ማለት ነው። ያን ኢትዮጵያ ውስጥ ይቀጥላል። እንግዲህ የመጀመሪያው የላቦራቶሪ ምርመራው በራሱ የተወሰነ ወራቶችን ይወስዳል። ከዛ በኋላ የክሊኒካል ትራያል የሚባለው ፌዝ ዋን ፌዝ ቱ ብሎ ራሱ ከአመት በላይ ሊወስድ ይችላል። ከክሊኒካል ትራያሉ ጋር ማለት ነው። የኮቪድ 19 ሕክምና በተመለከተ በዓለም አቀፍ ደረጃ በአንዳንድ ሀገራት በቫይረሱ በጽኑ የተጠቁ ህሙማንን ለማከም እየዋሉ ያሉት የጸረ ወባ መድኃኒቶች ክሎሮኪን እና ሃይድሮክሲ ክሎሮኪንን ኢትዮጵያ ለመጠቀም መመሪያ አውጥታ እንደሆነ ተጠይቀው ተከታዩ ምላሽ ሰጥተዋል። እንግዲህ ይህን ያሉት ጥናቶች በእርግጠኝነት ይህንን ማከም ይችላል የሚል ሳይሆን ጥሩ ነገሮች ያሳዩም አሉ። ምንም ብዙም ለውጥ የሌለው ነገር የሚያሳዩ አሉ። ነገር ግን በጣም ከባድ የህመም ደረጃ የጽኑ ህሙማን ደረጃ ሲደርሱ የመሞከር አትሊስት እንደው ምንም ካለማድረግ ይሻላል በሚል የሚደረጉ ነገሮች አሉ። አሁን የዓለም ጤና ድርጅት የሶሊዳሪቲ ትራያል የሚባል ነገር ጀምሯል፣ የተለያዩ ሀገሮች ላይ እና አንድ ሌላ አንቲቫይራል ለመሞከር የተጀመራለን ለን የዛ ውስጥ ለመግባት ኦልሬዲ ፕሮሰስ ላይ ነን። አሁን ጀመራል፣ በቅርቡ እሱም ማለት ነው። ስለዚህም ትራያል ሲደረግ እንግዲህ የተወሰነው ይህን መድኃኒት ላይ የተወሰነው ደግሞ አያውስድም ማለት ነው። ሁለት አይነት መድኃኒቶች ናቸው ትራያል ውስጥ የሚገቡት እነሱን ይዘን በዛ ውስጥ እንግዲህ ጥሩ ውጤት ካሳየ ብዙ ሀገሮች ናቸው እዚሁ የሚገቡት። በአጭሩ ይህንን መቀጠል ምክንያቱም ሌላ ሀገር ላይ ተሞክሮ ደግሞ እኛ ጋም እንደየ ሀገሩ ኮንቴክስት እንደየሰቡ ጀኔቲክሱ እንደምንም ሊለያይ ስለሚችል ውጤቱን በአፍሪካ ላይ ምን ይመስላል በሌላ አውሮፓ ላይ ምን ይመስላል የሚገቡ መታየት ስላለበት ሌላ ጋ ምርምር ስለተደረገ ብቻ እንደ ፕሮቶኮል አድርገን ባናስገባው እዚህ ትራይ ውስጥ ግን እንገባለን። ስለዚህ ፕሮቶኮላችን ላይ ለሁሉም የሚሰጥ መድኃኒት ባይሆንም ካሉት ከዓለም አቀፍ ካሉት መረጃዎች ጋር ቢሰጣቸው ማይጎዳ ግን ውጤት ሊኖር የሚችል ከሆነም አንዳንድ ጊዜ የመስጠት ነገርም ተሞክሯል። ነገር ግን እንደ ፕሮቶኮል አድርገን ግን የሚሰጥ መድኃኒት አይደለም። የጤና ሚኒስትር ዶክተር ሊያ በፌዴራል ደረጃ ቫይረሱን ለመዋጋት የህክምና ባለሙያዎችን በማሰልጠን በመመልመልና በመቅጠር ላይም አበክረው እየሰሩ መሆኑን ያስረዳሉ። እንግዲህ ያው የህክምና ባለሙያ ቁጥር መጨመር፣ ስልጠና መስጠት፣ እነዚህ ሌሎቹ ትኩረት ሰጥቶ እየተሰሩባቸው ያሉ ነገሮች ናቸው። ተጨማሪ ባለሙያዎችን የመቅጠር ስራዎችም እየተሰሩ ነበር ካለፉት ሁለት ወራት ጀምሮ በማዕከል በፌዴራል ደረጃ ክልሉ ደግሞ እስከ ሶስት ሺህ አካባቢ የሚደርሱ ሰው ባለሙያዎች ቅጥሮች እየተካሄዱ ነው። ብዙዎቹም ተካሂደዋል። በተለያየ እንግዲህ በጡረታም በተለያየ ኤንጂኦ ላይ የሚሰሩ ሚዶችም ፈቃደኝነት ደግሞ እንዲመዘገቡ ደረገጻችን ላይ ተደርጓል። እዛ ወደ አስራ ሁለት ሺህ አካባቢ የሆኑ ባለሙያዎችን ሲፈለጉ ለመጣት ተመዝግበው እዛው በደረገጻችን ያለ ኦንላይን ትሬኒንግም ብዙዎች እየወሰዱ ነው። ከዚህ ከኮቪድ አካባቢ ያለውን ነገር ስልጠና እንዲወስዱ ወደ ስራ ደግሞ ተቀጥረው እየገቡ ያሉት ደግሞ መደበኛ የሆነ ከኮቪድ ዙሪያ ያለው ስልጠናም የልምምድ ነገሮችን ድሪል የምንላቸውን ልምምዶችንም አርገው ነው ወደ ስራ የሚገቡት። ስለዚህ የአንዲ ካለው ስራ ስራ ላይ ካለው ውስጥም ምን ወስዳቸው ደግሞ ይኖራሉ። እነዚህ አዲስ የሚቀጠሩ ይኖራሉ። አሁን በስራ ላይ ካሉት ተቋማት ካሉት የምንወስድ ይኖራል። እንደ አስፈላጊ ነሱ ደግሞ አሁን ብዙ ችግሮች ከከፉ ደግሞ ተመዝግበው ያሉትን ደግሞ ወደ እየጠራን ወደ ስራ ላስገባለን። ማለት የጤና ሚኒስቴር ዶክተር ሊያ ታደሰ ሕክምናን በተመለከተ ተኛ ቁጥር ያለውን ታማሚ መቀበል የሚችሉባቸውን የሕክምና ማዕከላት በማደራጀቱ ረገድ እየሰሩ መሆናቸውንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ከአሜሪካ ድምጽ ጋር ስለነበራቸው ቆይታ እያመሰገንን በአጠቃላይ በአሁኑ ሰዓት በሀገሪቱ ስለተሰሩ ስራዎች በክልሎች እየተደረገ ስለሚገኘው ቫይረሱን የመከላከል እንቅስቃሴና እንዲሁም የእንቅስቃሴ ገደቦች እስከ መቼ ድረስ እንደሚዘልቁ ተጠይቀው የሰጡትን ምላሽ በነገው ዕለት ይዘንላችሁ እንመልሳለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የድሬዳዋ ከተማ አስተዳደር በጎርፍ የተጠቁትን አራት መቶ የሚደርሱ ቤተሰቦች መልሶ ሊያቋቁም እንደሆነ አስታወቀ። የጎርፍ መፋሰሻዎችን ለመጥረግና ለመስራትም አስር ሚሊዮን ብር በጀት ማዘጋጀቱን ገልጿል። የጎርፍ አደጋው በደቡብ ክልል ልዩ ልዩ ወረዳዎችን መከሰቱን ክልሉ ለቪኦኤ አስታውቋል። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝሩን ያስደምጠናል። በድሬዳዋ ባለፈው አርብ ከሰዓት የጎርፍ አደጋ ከተከሰተ በኋላ ስለደረሰው የጉዳት መጠን ጥናት ሲያካሄድ የነበረው የአደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ከአራት ሰዎች ሞት ባሻገር ሌሎች ጉዳቶችም ደርሰዋል ብሏል። የጽህፈት ቤቱ ኃላፊ አቶ ሀርቢቡህ ተቋማቸው በጥናቱ ስለደረሰበት የጉዳት መጠን ይናገራሉ። ዛት ጉዳት ደረሰባቸው እማና ናቸው ሶስት መቶ ዘጠና ሰባት ካል ጉዳት የደረሰባቸው ስድስት ናቸው ሙሉ ለሙሉ ቤት የወደመባቸው ሀምሳ ሶስት ናቸው። በከፊል ውድመት የደረሰባቸው ቤቶች ወደ ሁለት መቶ አስራ ሁለት ናቸው። በጎርፍ የተወሰዱ በአጃጆች ና ፎርሶች አሉ። እነሱም በቁጥር ሁለት ናቸው። ከንግድ ሱቆች ጋር ተያዘ አንድ ሱቅ ሙሉ ለሙሉ ወድመዋል። ሁለተኛ ሱቅ ደግሞ በከፊል ወደመበት ሁኔታን ያለው። ከዚህ በተጨማሪ በርካታ ቤቶች ላይ በጎርፍ መጠለቅለቅ ከዚህ ጋር ተያይዞ የቤት ውስጥ ቁሳቁስ ላይ ጉዳት የደረሰበት ገልጸዋል። ከስድስቱ ጉዳት ከደረሰባቸው የቀበሌ ማህበረሰቦች ውስጥ ለአምስት አምስቱ ቀበሌዎች ሙሉ ለሙሉ በሀያ አራት ውስጥ ለመድረስ የቻልንበትና ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን ለማቅረብ የቻልንበት ሁኔታ ነው ያለው። የቤቶቹ ጉዳትን ግንብ በተመለከተ ያው ከነገ ጀምሮ የምህንድስና ስራም ያለበት ስለሆነ መሀንዲሶቹን የያዘ አንድ ብግን በቀን አጠቃላይ የወደቡ ቤቶችን እና ድርሰ በማድረግ ያው መንግስት ከንበፈቀደ መጠን የቤት ቁሳቁስ ማጠቃላይ መስሪያ ድጋፍ የምናደረግበት ሁኔታ ነው የሚኖር። የጎርፍ አደጋው በደረሰ ማግስት በቤታቸው ለክፉ ቀን ያስቀመጡት ምግብ ሳይቀር በጎርፍ እንደተወሰደባቸው የነገሩን እናት በዛሬው ዕለት ከቀበሌ ድጋፍ እንደተደረገላቸው ለቪኦኤ አስታውቀዋል። no no no በድሬዳዋ ጎርፍ ሲከሰት ዋነኛው የሞትና የጥፋት መንስኤ የነበረው ደቻቶ ወንዝ የጎርፍ መከላከያ ግድብ ከተሰራለት ወዲህ የጎላ ጉዳት አድርሶ አያቅም። ሆኖም በየሰፈሩ ያሉ የጎርፍ መፋሰሻዎች በቆሻሻ በመዳፈናቸውና ና በአግባቡም እየተሰሩ ባለመሆናቸው ጎርፍ አቅጣጫው ነው እየሳተው ወደ ግለሰቦች ቤት መግባቱን ነው በአደጋ ወቅት ያናገር ናቸው ተጎጂዎች የገለጹልን። በዚህ ረገድ የከተማ ስራ አስኪያጁ አቶ አብዱሰላም መሐመድ ከጊዜያዊና ዘላቂ መፍትሄ አንጻር ሁለት ስራዎችን እየሰራ ነው ይላሉ። በሀገራችን እኛ እንደ ከተማ ስራ አስኪያጅ መጀመሪያ ስራ እየሰራ ነው ያለነው በጣም የተጎዱ አካባቢዎቹን ማህበረሰብን የማዳን ስራ። ቤት የፈረሰባቸው አሉ፣ እቃ የጠፋባቸው አሉ። ጎርፍ መንገዱን ቀይሶ ቀይሮ ወደ ቤታቸው ይሄዳል። እነሱን ዳይቨርት የማድረግና የማስተካከል ስራ፣ እነዚህ ማህበረሰብ የማዳን ስራ ነው እየሰራ ያለነው አሁን። እንጌዝ ዮር ነው ማለችን፣ ሁለት ቀን እዛ ውስጥ ነው እየሰራ ያለነው። እንደ ጨረስን ያው አስተዳደሩ ጋር በአስተዳደሩ ከፍተኛ አምባር ካቢኔና ሌሎች ድርጅት አካላትም በዚህ ላይ ተወያይቶ ለዚህ ቋሚ ሰስቴናብል የሆነ መፍትሄ ለማምጣት ችግሩንም በመስራት ነቅ ለመፍታት በተለይ የዲጅ የተደፈኑ ዲጆችን በከተራ ላይ የሚወርዱ ናዳዎች አሉ እነሱን ጋቢውን የመስራት ስራ የመጥረቅ ስራ አጠቃላይ ከተማ ከዛ ውጭ ዲጆቹን ለማደስ ስራ ፕሪከስት ሰርቶ የመድፈን ስራዎቹ እነሱን ተርገን ማደስ ስራዎች ለመስራት ወደ አስር ሚሊዮን እንደዚህ በጀት አግኝተን እሱን ተቀጣይ ለመስራት እቅድ ይዘናል ማለት ነው። በሚቀጥሉት ሳምንታት ውስጥ ይጀመራል። ጎርፍ በደቡብ ክልል ልዩ ልዩ ወረዳዎችም ከሳምንት በፊት ጀምሮ ጉዳቶችን ሲያስከትል ቆይቷል። የጎርፍና መሬት መንሸራተት ተጋላጭ በሆኑ አካባቢዎች የሚኖሩ ነዋሪዎች ላይ ጉዳቶች መድረሱን የክልሉ አደጋ ስጋ አመራር ኮሚሽን ምክትል ኮሚሽነር አቶ አበራው ይላል በተለይ ለቪዮ ገልጸዋል። ሰሞኑን በጋሞ ዞን ገረሴ ወረዳ ላይ ነው ችግሩ ተከስቶ የነበረው። በዛ በተከሰተው የዚ መሬት መናድ የአምስት ሰው ህይወት የጠፋበት እንደዚሁም አሁን በዚህ በሁለት ቀናት ውስጥም በዛ ወረዳ በተመሳሳይ አንድ ሰው ህይወት የጠፋበት በሌሎችም በተለያዩ አካባቢዎች ለምሳሌ በአላባ ዞን፣ ሀዲያ ዞን በሻሸጎ ወረዳ እንደዚሁም ሳንኩራ ወረዳ በስልጤ ዞን ከዚህም በዘለለ ደግሞ ትላንትና ሌሊቱን ሲዘንብ ባደረው ዝናብ ጭምር ደቡብ ኦሞ ዞን በጂንካ ከተማ በተለይ በደቡብ ኦሞ የተከሰተው ጎርፍ ሁለት ልጆችን እስከ መውሰድ የደረሰ ጥንካሬ እንደነበረው መገናኛ ብዙኃን ዘግበዋል። ሆኖም ክልሉ ተጎጂዎችን ለመደገፍ እየሰራቸው ስላሉ ስራዎች መረጃ ለማግኘት ያደረግነው ጥረት የስልክ ግንኙነታችን በመቋረጡ አልተሳካም። በቀጣይ መረጃዎች እንዳገኘን የምናቀርብ ይሆናል። የምስራቅ አፍሪካ ሀገራት የልማት በይነት ተቋም ወይም በመጻሩ ኢጋድ በቀጣይ ሳምንታትም ከተጠቀሱት አካባቢዎች ባሻገር በሸበሌ ተፋሰስም ተመሳሳይ የጎርፍ አደጋ ሊኖር ስለሚችል መንግስታትና ህዝቦች እንዲጠነቀቁ አደራ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። ዝግጅታችንን በዌብሳይታችን ለመከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኛላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ ተነጋገሩ ወደ ተከታዩ ዘገባችን እንለፍ ደሚዶሎ ዩኒቨርሲቲ የኮሮና ቫይረስን አስቀድሞ ለመከላከል በህክምና ባለሙያዎችና መምህራን አማካኝነት ቤት ለቤት በመሄድ ግንዛቤ እየሰጠ መሆኑን አስታወቀ የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ እስካሁን አንድ ሺ ለሚሆኑ አባወራዎች ግንዛቤ መስጠታቸውን ጠቅሰው ማህበራዊ ርቀትን ተግባራዊ ለማድረግም የትራንስፖርት አገልግሎት ለህብረተሰቡ በመስጠት ላይ እንደሚገኙ ተናግረዋል ናኮር መልካ ተጨማሪውን ልኳል። የደንቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋይ እንደሚሉት የኮሮና ወረርሽኝን አስቀድሞ ለመከላከል ዩኒቨርሲቲው ዘርፈ ብዙ ተግባራትን እያከናወነ ነው። ከእነዚህ መካከል በከተሞችና የገጠሩ ማህበረሰብ ዘንድ በድምፅ ማጉያ ግንዛቤ ከመስጠት ተግባር በተጨማሪ ቤት ለቤት ግንዛቤውን ተደራሽ እያደረጉ መሆናቸውን ገልጸዋል። እንደተባለው ይሄ በሽታ ሀገር ውስጥ ከገባ ጀምሮ ዩኒቨርሲቲዎችም መንግስትም ሌሎች አካላት ግንዛቤ የማስጠበት ስራ እየሰሩ እንደነበር ሁላችንም እናውቃለን። እንደ ዩኒቨርሲቲያችንም እኛም በተለይ ኮቪድ ናይንቲን ጋር የተያዘ ጤና ባለሙያዎችን በመጠቀም ቤት ለቤት እየሄዱ የግንዛቤ ማጫበት ስራ እየሰሩ ይገኛሉ። ከአሁን ድረስ ወደ አንድ ሺ የሚሆን ቤተሰብ ተዳርሰዋል ማለት ይቻላል። እነዚህም አምስት ወረዳ ውስጥ የሚገኙ እንደሆኑ፣ ይሄም ተጠናክሮ ይቀጥላል። የማህበራዊ ርቀት ከመጠበቅ አንጻርም ከወረርሽኙ ለመጠበቅ እንዲቻል ለደምቢዶሎ ከተማ ነዋሪዎችና አካባቢው ማህበረሰብ የዩኒቨርሲቲውን ስድስት የህዝብ ማመላለሻ አውቶቡሶች መድበው የትራንስፖርት አገልግሎት እየሰጡ መሆናቸውን ዶክተር ለታ ገልጸዋል። በዚህ ዞን ውስጥ የሚገኙ ወደ አስራ ሁለት የሚሆኑ ወረዳዎች አሉ። ይህ በሽታ ወደ ሀገራችን ከገባ በኋላ ወደ ሁሉም ባይሆንም ሰዎች ወደ ቤታቸው ተመልሶ ይገኛሉ። እነዚህ ሰዎች ለመርዳት ትራንስፖርት እየሰጠን እዚህ ትራንስፖርት በዚህ ትራንስፖርት ውስጥ ደግሞ ወደ ስድስት የሚሆኑ ባሶችን ዩኒቨርሲቲ በመስጠት አገልግሎት እየሰጠን እንገኛለን ማለት ነው። ሁለቱ ደምቢዶሎ ከተማ ውስጥ አገልግሎት እየሰጡ ይገኛሉ። አራቱ ግን ከደምቢዶሎ ከተማ ወጣ ብሎ አገልግሎት እየሰጡ ይገኛሉ። ሁለት ሁለት የሚሆኑ የጤና ባለሙያዎች ከተሳፋሪዎች ጋር ሆኖ የግንዛቤ ማስጨበት ስራ እንዲሰሩ እየሰራ እንገኛለን ዶክተር ለታክለውም እንደ ሳሙና፣ የእጅ ማጽጫ ፈሳሽ ወይም ሳኒታይዘር የተለያዩ የንጽህ ንጽህና መጠበቂያ ቁሳቁሶችን ለህብረተሰቡ በማበረከት ላይ እንደሚገኙ ገልጸዋል። ምግብ አቅርቦት በጣም ይህን ለተቸገሩት ለማህበረሰብ የተወሰነ ሁለት መቶ ሺህ ብር የሚገመት ምግብ ደስተን ከፋብለናል ማለት በተጨማሪ ከንጽህና መጠበቂያ ጋር የተገናኘ እንደ ላርጎ አይነት ሳማ ሳኒታይዘር አልኮል እና የመሳሰሉትን ወደ ሶስት መቶ ሰማንያ ስምንት ሺ ብር የሚገመት ገዝተን ለዞኑ ሰተን ለወረዳዎች ተከፋብለዋል። ዩኒቨርሲቲያችን መጀመሪያ አካባቢ የተወሰነ አልኮል እና ሳንታይዘር በመግዛት ነበር ሲያከፋፍል የነበረው። አሁን ግን ዩኒቨርሲቲው ሳሙና ጨምሮ ለአርጎ አይነት ሙሉ በሙሉ ዲተርጀንቶችን እዚህ ውስጥ እያመረተ ይገኛል። ዩኒቨርሲቲ ውስጥ ከሁለት ሺ ሊትር እስከ አምስት ሺ ሊትር የሚሆን ዲተርጀንት አምርቶ ለወረዳቹ ሊያከፋፍል ዝግጅት ላይ ነው። ሰት አጃክስ አይነት ሳሙና እና የመሳሰሉት ፈሳሽ ሳሙና የምንላቸው። ህብረተሰቡ ለኮሮና ያለው አመለካከት ምን ይመስላል? ዩኒቨርሲቲው በሰራው ስራ ምን ያህል ተቀየረ? አሁንስ የሚቀሩ ነገሮች ካሉ በእርግጥ ይህንን የግንዛቤ ስራ ስንሰራ ሙሉ በሙሉ የኛ ማህበረሰብ የሚቀየር ነው ተስፋ የምናደርገው። ሆኖም ግን አልፎ አልፎ እነዚህ የግንዛቤ ስራ የምንሰራቸው ስራዎች ሙሉ በሙሉ ባይሆኑም ውጤታማ ናቸው ማለት ይቻላል። ሆኖም ግን የሚታስብ ናቸው። አንዳንድ ቦታ ላይ ርቀት መጠበቅ፣ መጨባበጥ የሚባሉትን ነገሮች አሁንም ይታያል። ሰብስቦ አንድ ቦታ ላይ የመመካከር፣ የመጫወት እንደዚህ ነገሮች ስለሚታዩ ግንዛቤ ማስጨበቱ ይቀጥላል ማለት ይቻላል። ከዚህ በኋላም መቀጠል እንዳለበት ታዝበናል ማለት ነው። በዩኒቨርስቲው እየተደረገ ከሚገኘው የበጎ ፈቃድ አገልግሎት ተጠቃሚ ከሆኑ መካከል አነጋግሬ ነበር። ደምቢዶሎ ዩኒቨርሲቲ ኮሮና ቫይረስ ከመጣ በኋላ ብዙ ስራዎችን ለከተማችን እየሰራ ነው። በተለይ እጅ መታጠቢያዎችን በየቦታ በማስቀመጥ ተሰጥቶ ቆይቷል። አሁን ደግሞ በዚህኛው ሳምንት ለሰራተዎቹ የሚጠቀመውን ሰርቪሶች ወደ ከተማችን በማምጣት ተጠቀሙ ብሎ ለህዝቡ ሰጥቷል። ህዝቡም በጣም ተደስቶ እየተጠቀመ ነው። አብዛኛው ከተማችን ውስጥ የሚበዛው ባጃጅ ስለሆነ ባጃጅ ደግሞ ተራርቀ መቀመጣ ስልም እንደሚታወቀው ብሩም ደግሞ ጥብ ስለምትከፍል በጣም ምቹ አይደለም። ደምድሎ ዩኒቨርሲቲ አሁን ሰርቪሶችን ከሰጠ በኋላ ብዙ ሰው ስለሚል ሰው ተራርቀው ይቀመጣል። ስለዚህ የደንቢዶሎ ዩኒቨርሲቲ በጣም ጥሩ ነገር ፍርጡልናል። የደንቢዶሎ ዩኒቨርሲቲ ዓለም አቀፍ ስጋት የሆነው የኮሮና ወረርሽኝን አስቀድሞ የመከላከል ተግባሩን ለመከወን አምስት ሚሊዮን ብር ገደማ መመደቡን ነው የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋ የገለጹት። ወረርሽኙ በደንቢዶሎ አካባቢ የሚከሰትበት ሁኔታም ሆነ ተጠርጣሪዎች ከተገኙ ከቄሌ ሞለጋ ዞን አስተዳደር እና ከደንቢዶሎ ሆስፒታል ጋር በመተባበር ስርጭቱን ለመግታት ለአንድ መቶ ሀያ ሰዎች የሚሆን ለይቶ ማቆ ያና የሕክምና ቦታም ማዘጋጀታቸውን አስታውቀዋል። ፕሬዚዳንቱ ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ሳውዲ አረቢያ ከ15 ዓመት በታች በሆኑ ወንጀል ፈጻሚዎች ላይ የሞት ቅጣት ውሳኔ እንዳይሰጥ ወሰነች፣ ግርፋትንም እንደ ቅጣት መጠቀሟን አቆመች። ውሳኔው በንጉሱና በአልጋ ወራሹ የተጀመረው ለውጥ አካል መሆኑን የጠቆመው የሀገሪቱ ሰብአዊ መብት ኮሚሽን ግዙፍ እርምጃ ሲል አሞግሶታል። ቆንጅታዬ ዘርዘር ያለውን ዘገባ ታሰማናለች። ትናንት እሁድ ከአንድ ከፍተኛ የሳኡዲ አረቢያ ባለስልጣን የተሰጠውን መግለጫ ጠቅሶ አሶሽየትድ ፕሬስ እንደዘገበው ሁለቱም የቅጣት አይነቶች እንዲቀሩ ያዘዙት የሀገሪቱ ንጉሥ ሳልማን ናቸው በወንጀል የተፈረደባቸው ሰዎች በግርፋት መቀጣታቸው ቀርቶ በእስራት በገንዘብ መቀጮ አለዚያም በማህበራዊ አገልግሎት እንዲቀጡ የተደረገው ውሳኔ በዚያች ሀገር እጅግ አወዛጋቢ ሆኖ የኖረ የወንጀል ቅጣት የሚያስወግድ ነው ንጉሳዊቱ ሀገር በህዝቡ ላይ የተጫኑ ገደቦችን ለቀቅ ለማድረጓና እጅግ ጥብቅ የሆኑ የእስልምና ህግጋትን መከተሏን ረገብ እንድታደርግ ያበቁ የንጉሱ ልጅና አልጋውራሻቸው ልዑል ሞሐመድ ቢን ሳልማን እንደሆኑ ነው የሚነገረው። አልጋውራሹ በአንድ በኩል ሀገሪቱን ለማዘመን የውጭ መዋለ ነዋይ አፍሳሾችን ለመሳብና በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ ለማሳመር ይሞክራሉ። በዚያው ጎን ነጻ አመለካከት የሚከተሉ ዜጎችን፣ ለሴቶች መብት ተከራካሪዎችን፣ ጸሐፊዎችን፣ አክራሪ ያልሆኑ የሃይማኖት መሪዎችን እና ለውጥ አራማጆችን ያሳድዳሉ። እንደ ኤሮፓውያን አቆጣጠር በ2018 ዓመተ ምህረት ሳውዲያዊው ጋዜጠኛ ጃማል ካሾጂ በአልጋውራሹ የደህንነት ሰዎች ቱርክ ውስጥ መገደሉ በዓለም አቀፍ ደረጃ በልዑሉ ላይ ከባድ ውግዘት እንዳስከተለ የሚዘነጋ አይደለም። በወጣትነት ወንጀል በፈጸሙ ላይ የሞት ቅጣት እንዳይወሰን ንጉሥ ሳልማን በማዘዛቸው ከሺያ እስልምና ተከታይ ማህበረሰብ የሆኑ ስድስት የሚሆኑ ተከሳሾች ከሞት ቅጣት ሊያመልጡ ሳይሆን እንዳልቀረ ተነግሯል። በመንግስት ተቃዋሚ ሰልፍ ላይ በመሳተፍ የተከሰሰው አሊ አልናምርን ጨምሮ ተከሳሾቹ ወንጀል ፈጽመዋል የተባሉት 18 ዓመት ሳይሞላቸው በመሆኑ ነው። ሳውዲ ውስጥ የመንግስት ተቃዋሚ ሰልፍ ላይ መካፈል፣ ስርዓት በማደፍረስ የመሪውን ትእዛዝን ባለመቀበል የአሸባሪነት ወንጀል በመፈጸም ያስከስሳል። አሶሺየትድ ፕሬስ ባገኘው የአዲሱ የንጉሥ ሳልማን ትእዛዝ ሰነድ መሰረት አቃቢያነ ሕግ የክስ ዶሴዎችን እየመረመሩ ከፍተኛውን የአስር ዓመት እስራት ያጠናቀቁትን የቅጣት ውሳኔ እንዲሰርዙላቸው ያዛል። በሽብርተኝነት ተያያዥ ወንጀሎች የሚከሰሱ ታዳጊ ወጣቶች ጉዳያቸው በተለየ መንገድ እንደሚያዝ ነው በአዋጁ የተቀመጠው። ለጊዜው በአዋጁ ላይ በግልጽ ያልተቀመጠው የሞት ቅጣት ውሳኔ አይሰጣቸውም ማለት ነው የመጨረሻውን የአስር ዓመት እስራት ይመለከታቸዋል ወይ የሚለው ነው። ባለፈው አመት ሳውዲ አረቢያ የአስራ ስድስት ዓመት ልጅ ሳለ በወንጀል ድርጊት የተከሰሰ አንድ ወጣት በሞት ቀጥታለች። ለሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ታዲያ አብዱል ካሪም አልዋሃድ በሞት የተቀጣው በሀገሪቱ የሺያዎች አካባቢ በተካሄደ አንድ የተቃውሞ ሰልፍ ላይ በመካፈሉ ነው ሲል ድርጊቱን አውግዟል። አምነስቲ ኢንተርናሽናል እዚ ካብ ዋሽንግተን ዲሲ ዝፍኖ ሬድዮ ድምፂ ኣሜሪካ እዩ ኣብ 21 25 ሜትር ባንድ ከምኡ እውን ኣብ ፌስቡክን ዩቲዩብን ብቐጥታ ዝፍኖ ሬድዮ ድምፂ ኣሜሪካ ጀሚሩ Me eo gant n'eo c'hom, kamm